በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ከትናንት አንስቶ የቤት ለቤት መለየት ስራ መጀመሩ ተገለጠ። የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ለጋዜጠኞች በሰጡት መግለጫ የቤት ለቤት አሰሳ ማካሄድ በትግራይ የወረርሽኙን ሁኔታ ለማወቅ ትልቅ አስተዋጽኦ ያደርጋል ነው ያሉት። ምክትል ርዕሰ መስተዳደሩ አክለውም የኮሮና ቫይረስን ወረርሽኝ ለመከላከል በሚደረገው እንቅስቃሴ የትግራይ ተወላጅ የሆኑ የፖለቲካ እስረኞች ሊፈቱ ይገባል ማለታቸውን ጠቅሶ በእስረኞቹ ጉዳይ ከፌዴራል ከፍተኛ ባለስልጣኖች ምላሽ ለማግኘት በተደጋጋሚ ያደረገውን ጥረት አክሎ ሙሉጌታ ጽብሐ፣ ተከታዩን አድርሶናል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ከትናንት በስቲያ እሁድ ለጋዜጠኞች በሰጡት መግለጫ በክልሉ የኮሮና ቫይረስ ወረርሽኝ ለመከላከል እየተደረገ ያለው እንቅስቃሴ የሚያበረታታ ውጤት እያስገኘ ነው ብለዋል። በክልሉ ቫይረሱ ለመከላከል የታወጀው አስቸኳይ ጊዜያዎች እንደ ባለፈው ሁለት ሳምንታት የንግድ ተቋማት መዝጋት፣ ከቦታ ወደ ቦታ የመንቀሳቀስ መከልከል ሁኔታ አይቀጥልም ሲሉ ገልጸዋል። የክልሉ የኮሮና መከላከል ኮማንድ ፖስት በየጊዜው ሁኔታዎች እየገመገመ ማሻሻያዎች ያደርጋል ብለዋል። ዶክተር ደብረጽዮን ከትናንትና ሰኞ እለት ጀምሮ ጭማቂ ቤቶች በክልሉ እንዲከፈቱ ማድረግ የማሻሻያው አንድ አካል መሆኑ አስረድቷል። በክልሉ የቫይረሱ ወረርሽኝ ለማወቅ የሚያስችል በሁሉም የትግራይ አካባቢዎች ቤት ለቤት የቫይረሱ ሁኔታ የመለየት ስራ ትናንት ተጀምሯል ትብል ቫይረሱ ገብቶ እንዳይሆን የሚል ጥርጣሬው አሁንም አልተው ነው። ያለፈው አስራ አምስት ቀናት እንዳልገባ ምልክት የሰጠን ቢሆንም ማረጋገጥ የምንችለው ቤት ለቤት በምናደርገው ፍተሻ ነው። እያንዳንዱ ቤተሰብ መፈተሻ አለብን፣ የቫይረሱ ምልክት አለ ወይም የለን ብለን ምልክቶቹ የታወቁ በመሆናቸው ሁሉም የሚያስል የኮሮና ምልክት ነው ባይባልም ከመጠን በላይ ሙቀት፣ የመተንፈስ ችግር የመሳሰሉ በሚደረገው ዳሰሳ በነዚ ቤቶች አለወይ ተብሎ ነው የሚፈተሸው። በዚህ መልኩ ኮሮና ቁጥጥራችን ስር እናውለዋለን ነው ያሉት። በዚህ ቤት ለቤት ዳሰሳ ከ23 ሺህ በላይ ባለሙያዎች እየተሳተፉ ነው ተብሏል። የቫይረሱ ወረርሽኝ በትግራይ ሊያደርሰው የሚችል ተጽዕኖ ለመረዳት የመለየት ስራው ትልቅ አስተዋጽኦ አለው ብለዋል ምክትል ርዕሰ መስተዳድሩ። የኮሮና ቫይረስ ባልታወቀ ሁኔታ ወደ ክልሉ ገብቶ እንዳይሆን በቅርብ ጊዜያት ህይወታቸው ያለፈ ሰዎች የመሞታቸው ምክንያት እየተመረመረ መሆኑም ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ገልጸው ነበር። በክልሉ ውስጥ የወረርሽኙ ሁኔታ የማያሰጋ ከሆነ የመከላከል ስራው ከክልሉ ውጭ ለሚመጡ ሰዎች ከፍተኛ ትኩረት ያደርጋል ብለዋል ዶክተር ደብረጽዮን በመግለጫቸው በዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ የተከፈተው ዘመቻ ፖለቲካዊ ይዘት ያለው ነው ብለዋል። ዶክተር ቴድሮስ በዚህ ፈታኝ ወቅት ታሪካዊ ስራ እየፈጸመ ነው በማለት ድጋፋቸው ገልጸዋል። የኮሮና ቫይረስ ይሁን ሌሎች ከእኛ አንጻር የሚነሳ እንቅስቃሴ መመከት የሚያስችል አቅም አለን ብለዋል። ዶክተር ደብረ ጽዮን ምክትል ርዕሰ መስተዳድሩ የትግራይ ተወላጅ ፖለቲካ እስረኞች አሉ ሲሉ መፈታት አለባቸው ብለዋል። ሌሎች ኢትዮጵያውያን የፖለቲካ እስረኞች አሉ እነሱም ሊፈቱ ይገባል በማለት ተናግረዋል። በዚህ በዚህ በኮሮና የመከላከል ጊዜ ተጋሩ የፖለቲካ እስረኞች ሊፈቱ ይገባል ነው ብለን የምናም ነው ቀድሞውንም መፈታት ነበረባቸው። በዚህ በኮሮና መከላከል ጊዜም ሊፈቱ ይገባል። በእርግጥ በእስር ቤቶች የፖለቲካ እስረኞች የትግራይ ተወላጆች ብቻ አይደሉም ያሉት። ሌሎች ፖለቲከኞችም የታሰሩ ይኖራሉ። ሁሉም በፖለቲካ ምክንያት የታሰሩ ሊፈቱ ይገባል። ሌሎች በየደረጃው እንፈታለን ብለው የተፈቱ አሉ። እኛም የራሳችን ስራ ሰርተናል። ነገር ግን በፖለቲካ ምክንያት የታሰሩት መፈታት አለባቸው ብለዋል። የፖለቲካ እስረኞች መፈታት አለባቸው ብለው ዶክተር ደብረጽዮን ላነሱት ጉዳይ በተደጋጋሚ ከፌዴራል መንግስት ከፍተኛ ባለስልጣናት ምላሽ ለማግኘት ያደረግነው ነው ጥረት አልተሳካም። ምላሽ በምናገኝበት ጊዜ የምናቀርብ መሆኑን ለመግለጽ እንወዳለን። ከአሁን በፊት የፌዴራሉ መንግስት በኢትዮጵያ የፖለቲካ እስረኛ የለም በማለት የሚነሳው ክስ ሲያስተባብል ቆይቷል። የህግ ልዕልና ለማክበር ማስረጃ በመያዝ አቃቢ ህግ ይከሳል እንጂ ብሔር በመለየት ወይም የፖለቲካ አቋም በማየት የሚታሰር ይሁን የሚከሰስ ሰው የለም በማለት ሲገልጽ ቆይቷል ለአሜሪካ ድምጽ ملقيت هات بها مغلم <applause>